Start the conversation with your new audience today. Email sales at sbs.com.au. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከደራሲና ተርጓሚ ሳህለሥላሴ ብርሃነ ማርያም ጋር ቀደም ባለው የቃለ ምልልስ ክፍለ ዝግጅታችን የአጼ ቴዎድሮስ ርእይና ተጽዕኖዎች ከእንግሊዝ ኤምባሲ ተርጓሚነት የባህር ማዶ መጽሕፍትን ወደ አማርኛ የመመለስ የትርጉም ሥራ የኢትዮጵያ ሥነ ጽሑፍ እድገት ደረጃና ተግዳሮቶችን አንስተው አውግተዋል ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራ ነው እንዲህ ነው ሌላ ከሥነ ጽሁፍ ጋር በተያያዘ እንደዚሁ አንዱ የሥነ ጽሑፍ መሠረት ቋንቋ ነው እና ለልቦለድም ሆነ የልቦለድ መጽሐፍ በተለይ በቋንቋ ደረጃስ በአማርኛ ቋንቋ አገር በቀል በሆነው ወይም በእርሶም በሚናገሩት የመፍቻ ቋንቋው በጉራግኛም ቋንቋ ቢሆን ቋንቋ ጥራትና ደረጃዎች በምን ላይ ይገኛሉ? በተለያየ መልኩ በብዙሃን መገናኛ የሚቀርቡትም በሬዲዮ በቴሌቪዥን የሚቀርቡት ሳይቀር ወይም በፖለቲከኞች ዘንድ የሚነገሩት ሳይቀር በመንግስት መስሪያ ቤቶች የሚወጡት የአንድ መስሪያ ቤት ስም እንኳን በአማርኛና እንግሊዝኛው ቀላቅሎ ተዛንቆ የሚወጣበት ትክክለኛ ትርጉም መስጠት ይቻል፣ ይህ ነው የሚባል ደረጃ ስታንዳርድ የጠበቀ አይደለም የሚሉ ትችቶች ይሰነዘራሉ እና ቋንቋ ጥራት ደረጃ የት እንገኛለን? በቋንቋው በኩል የትምህርት ስርዓቱ ይመስለኛል፣ አንድ ተጓደለ ነገር ያለ ይመስለኛል። ለምሳሌ ሰዋስ አያስፈልግም የሚባል ነገር እሰማለሁ። ለምሳሌ አንድ ቋንቋ ሰዋስ ሳይማር አንድ ሰው እንዴት አድርጎ ሊጽፍ እንደሚችል መናገር ይችል ይሆናል፣ ግን እንዴት አድርጎ እንደሚጽፍ ይሄ ሊገባኝ የማይችል ነገር አይደለም። በጠቅላላው የትምህርቱ ኳሊቲ የትምህርቱ ጥራት በተለይ ከሺህ ዘጠኝ መቶ ስልሳ ስድስት ዓመተ ምህረቱ ወዲህ እየወደቀ ሲሄድ ነው እኔማ የማየው። ለቋንቋ በቂ እንትን አልተሰጠውም። እንዲያውም በዚህ በዘረኝነት አዝማሚያ እያንዳንዱ በቋንቋ በስተቀር አልጽፍም የሚልም በጣም ጠባብ የሆነ አመለካከትም ያላቸው ሰዎች አሉ። ይሄ ሁሉ ሲደመር አማርኛ ቋንቋ በተለይ እንደ ድሮ የጠራ ነው ብዬ ለመናገር በእውነቱ ይቸገራለሁ። ይሄ ትምህርቱ ስርዓት ያመጣው ችግር ነው ብዬ ነው እኔ የምገምጠው። የትምህርት ስርዓት ጉዳይ በቋንቋ ብቻ ሳይሆን በአጠቃላይም በእውቀት ደረጃም ቢሆን ወደኋላ የፈገፈገ የሄደ፣ እዚህ በፊት የገፋ አይመስለኝም። እኔ ዲግሪ ማገኙ የሚባሉ ሰዎች አንዳንድ ሰዎች የሚናገሩትና የሚጽፉትን ሳይ በእውነት የማፍረበት ጊዜ አለ። ይሄ ዲግሪ ያለው ማስተር ዲግሪ አለው ዶክተር ዲግሪ ያለው ይባላል፣ አለው ልክ ነው። እንዴት እንደሚያገኙት አላውቅም፣ ግን በተግባር ስታዩ ያሳፈራል። አንዳንዱ የአንዳንዱ ሁሉ ማለት አይደለም፣ ግን ጠቅላላው የትምህርቱ ደረጃ መውደቁን የሚያሳይ ይሄ ነው ብዬ ነው እኔ የማምነው። ስርዓቱ በኦቨርሆል መደረግ አለበት። በጠቅላላው አዲስ ህይወት እንዲያገኝ መደረግ አለበት። ስርዓቱ ብቀ መለወጥ አለበት፣ የትምህርቱ ስርዓቱ ብዬ ነው እኔ የማምነው። በስነ ጽሁፍ ህይወት ውስጥ ረጅም ጊዜዎን ከህይወት ውስጥ በዛ አሳልፈዋል። ስነ ጽሁፍ ለርሶ ህይወት ውስጥ ምን አይነት ደስታን፣ እርካታን፣ ሐዘንን፣ ቁጭትን አሳድሮቦት አልፏል? ትውስታዎቹ ምንድን ናቸው? ወደ ኋላ ሄደው የስነ ጽሁፍ ህይወቶን ሲመለከቱ ምን አይነት የረኩበት ጊዜ ነበር? ሐዘን ወይም ቁጭት ያደረቦት ጊዜ ነበር? ከስነ ጽሁፍ አኳያ ትዝታዎቹ ምንድን ናቸው? ጽሁፍ በፊት እንዳልኩት ያው በአጋጣሚ ነው ወደ ወደ ስነ ጽሁፍ የገባሁት ብዬ ነው የሰራግር ያለው ከዛ በኋላ መንፈሴ በሙሉ ወደ ስነ ጽሁፍ ነው የዞረው። በተሻለኝ መጠን በጉራግኛም፣ በአማርኛም በእንግሊዝኛም ቻለኝን ያህል ህይወታችንን ለማንጸባረቅ የኢትዮጵያን ህይወት ለማንጸባረቅ ሙከራ እያደረኩ ነው ያለሁት። አሁንም አላቆምኩም። ያልታተሙ መጽሐፎች አሉኝ ሶስት አራት የሚሆነው አሉ በአብሮ ወይም ውስጥ ገና የተጸነሱ እንጂ አልተጻፉም። ገና ወደፊት ምጽፍ አሉ ብዬ ተስፋ ማደርጋቸውም አሉ። ትጹ በቃ ለኔ ህይወት የሆነዋል ለማለት እችላለሁ። መጽሐፍ ሳላነብ ብዬ ማደርም ያስቸግረኛል። ያለውን የኢትዮጵያን ህይወት ማንጸባረቅ፣ ሁለተኛም ደግሞ አሁን የትርጉም ስራዎች በተለይ የኢትዮጵያ አንባቢያን የእንግሊዝኛ ወይም ፈረንሳይኛ ቋንቋ የመማር እድል ያላገኙ ኢትዮጵያውያን አንባቢያን ከዓለም ስለ ጽሁፍ ጋር ለመተዋወቅ ያላቸው ቻንስ አንድ ብቻ ነው። ይኸውም ትርጉም ነው። ተርጉመን ማቁረብ አለብን። ግዴታም አለብን ብዬ ነው በራሴ በኩል ግዴታም አለብኝ ብዬ ነው። እንደዚህ ነው የሚሰማኝ። የትርጉም ስራውን በአብዛኛው ደግሞ ወደዛ ነው ያዘነበልኩት። እኔ መርጬ የማቀርባቸው ክላሲካል የሆኑ ስራዎች አሉ ብያለሁ። ከዛ ውጭ ደግሞ በሰዎች ጥያቄ ደግሞ የምትተረጉማቸው አሉ። አሁን ለምሳሌ በመጨረሻ የታተመ አለ ብግብ በጥያቄ አንድ ኢትዮጵያዊ አምባሳደር የነበሩ ሰው ናቸው። አምባሳደር ምኑ ዘለቀ የሚባሉ አሜሪካ ሀገር አለ በቅርብ ጊዜ ያረፉት እሳቸው። የህይወት ተሞከራቸውን ጽፈውልናል። ግን ለታሪክ ብሎ ነው የጻፉት። ጀርኒ የሚል ነው በእንግሊዝኛ የጻፉት፣ በእንግሊዝኛ ነው ደግሞ የጻፉት። ይህንን ወደ አማርኛ እንዲተረጉመው ተጠይቄ ጉዞ በሚል ርዕስ ተርጉሜው የዛሬ አራት አምስት ስድስት ወር በፊት ነው የአዲስ አበባ ዩኒቨርሲቲ ፕሬስ አሳትሞታል። ይሄ መጽሐፍ ግለ ታሪክ ነው ቢባልም ግለ ታሪክ ብቻ አይደለም። በእኔ አመለካከት የኢትዮጵያም ታሪክ ነው። የኢትዮጵያ ታሪክ ሲለ ያለፉት መቶ ዓመታት የኢትዮጵያ ታሪክ፣ ከአብዮቱ በፊት የነበረው የኢትዮጵያ ሕይወት ምን ይመስል ነበረ? የፖለቲካውም፣ የማህበረሰቡም፣ የባህሉም የምሉም ውስጥ በኋላ ምን አይነት ሁኔታ ተፈጠረ? ይሄንን ሙሉ በሙሉ በዝርዝር የእሳቸውን ህይወት መሰረት አድርገው የኢትዮጵያን ታሪክ ጽፈውልናል፣ ከረንት ሂስትሪ ጽፈውልናል ብዬ ነው ማምነው። ለዚህም ነው ደስ ብሎኝ የተረጎምኩት እና የዚህ አይነት ሌላም የተረጎምኩት እንደዚሁ የጦር ሜዳ ውሎ የሚባል በንቢል ርስ የተረጎምኩት የብርጋዴር ጄኔራል ተስፋ ሀብተ ማርያም መጽሐፍ አለ። እሱ ደግሞ ያው በወታደሩ በኩል ያለው ህይወት ካሉት ወዲህ የነበረው እሱም በግለ ታሪክ መልክ ነው የቀረበው። ግን ከዛም የበለጠ ነገር ነው እና እንደዚህ በጥያቄ የተረጎምኳቸው በርካታ መጽሐፎች አሉ። አንዳንዶቹ ታትመዋል። አንዳንዶቹ ደግሞ ባለቤቶቹ በምን ምክንያት እንደሆነ ባላቅም ያላሳተሟቸውም አሉ። ጠቅላላሁው ሁኔታ ይሄ ነው። ከትርጉም ስራዎቹም ሆነ ራሶ ከደረሷቸው የአማርኛም ሆነ የእንግሊዝኛ የጉራግኛ መጽሐፍቶች ውስጥ የበለጠ ውስጦ የቀረው የበለጠ ለህይወት በአገርም ሆነ በግል ህይወቶ ውስጥ ልዩ ትርጉም ያለውና በእርግጥ ስነ ጽሁፍ ውጤቶቹን በአንድ አይን ላያቸው ይችላሉ። ግን ሚዛን ደፍቶ የበለጠ ለአንባቢያንም ሆነ ለራስዎ እንደ ደራሲ ወይም እንደ ተርጓሚ ህይወቶ ውስጥ እስካሁን ድረስ ውስጦ ቀርቶ ያሉ መጽሐፍቶች የትኞቹ ናቸው? በርካታ ናቸው እና አንድ ደግሞ ሜሽን ያደረኩት ከተረጎምኳቸው መጽሐፎች ጥቁር አሜሪካዊ ሪቻርድ ራይት የሚባል የጻፈው መጽሐፍ አለ ኔቲቭ ሰን የሚል እሱም ዳወስ ያለ መጽሐፍ ነው የሀገር ልጅ በሚል ርዕስ ነው የተረጎምኩት በአሜሪካን ሀገር ያለው ዘረኝነት ምን እንደሚመስል በዝርዝር ግልጽ አድርጎ ያሳየበት መጽሐፍ ነው የዘረኝነት መርዝ ምን እንደሆነ ከዛ መጽሐፍ ልንረዳ እንችላለን። ብዙ ኢትዮጵያውያን ከአቤቱ ስደት ወደ ውጭ ሀገር ሄደዋል። በተለይ ወደ አሜሪካን ሀገር። እኔም አሜሪካን ሀገር አንድ ሁለት ዓመት ተኩር የኖርኩ ሰው ነኝ። ቀሚሾ አለሁ። እኔም የዘረኝነቱ እንትን በዚህ ምክንያት ነው የተረጎምኩት። ብዙ ኢትዮጵያውያን ስለሚሄዱም እንደው ከመሄዳቸው በፊት ይህን መጽሐፍ ቢያነቡትና ዘረኝነት ማለት ምን እንደሆነ ቢሰማቸው ብዬ የተረጎምኩት መጽሐፍ ነው። ሜጀር ከምላቸው ትርጉም ስራዎች አንዱ እሱ ነው። የሚዘራብል ወይም መከረኞች በሚል የጻፍኩታለ። ቀደም ብዬ የገለጽኩልህ የቻርልስ ዲክንስ ቴል ኦፍ ቱ ሲቲስ የሁለት ከተሞች ወግ ብዬ የጻፍኩታለ። አራተኛው ደግሞ የምዙ በሚል የጻፍኩታለ። የራሴ ኦሪጂናል ስራዎች ደግሞ በአርበኞች ታሪክ ላይ የተመሰረተ ሌላም ታሪካዊ ልቦለድ የጻፍኩት አለ። እንዲሁም በአማርኛ ሜጀር ስራዬ ነው የምለው እሱ ነው መጣራ ምንድን ነው? ባሻቀጣው፣ የአማርኛው ባሻቀጣው በሚል ርዕስ ነው ተረጎምኩት። እኔ እንኳን መጀመሪያ ሌላ ርዕስ ነበር የሰጠሁት፣ ባሻቀጣው ሳይሆን የአርበኛው ገጽታ የሚል ነበረ። በኢትዮጵያ አርበኞች ታሪክ የተመሰረተ መጽሐፍ ነው እና የሚገርም ነገር የአርበኞችን ታሪክ እንኳን ሳንሱር ክፍል በጣም ትልቅ ትግል አካሄድኩበት። ዲስከሬጅ አድርገውኝ ከድክለውኝ በስት በከራ ነው መጨረሻ ላይ ትንሽ ለውጥ እንዳደርገው ተደርጎ እንዲታተም ያደርጉት። በጣም ነው ለኢትዮጵያውያን በጣም አስፈላጊ የሆነ መጽሐፍ ነው ብዬ የማምንበት አንዱ እሱ ነው። ግን እሱ እንግዲህ ግለ ሕይወቴም ሰዎች ገፋፍተውኝ ነው የጻፍኩት እንጂ እኔ ታሪክ ለመጻፍ የበቃው ሰው ነው ብዬ ሳይሆን ሪሊ ከብዙ አቅጣጫ ግፊት ስለነበረብኝ ፍኖተ ሕይወት በሚል ርዕስ ወይም የህይወት መንገድ ለማለት ነው የጻፍኩት። አለ ሁሉም የምወዳቸው ናቸው። ዋና ዋናዎቹን ግን አሁን የጠቀስኩት ሁሉ ናቸው። ቀደም እንዳነሱት በአሁኑ ወቅት በርካታ ወጣት ተስፋ ሰጪ ደራሲያን ብቅ ብቅ እያሉ እንደሆነ አመላክተዋል። በተለይ ለአሁኑ ዘመን አዲስ እየፈለቁ ላሉ ወጣቶች፣ ወደፊትም ለሚመጡቱ ተስፈኛ ደራሲያን ከተካበተው የትርጉም ስራም ሆነ የድርሰት ስራው የካበተ ልምዶ ምክረ ሀሳቦ ምን ይሆናል? አንድ ሰው ጥሩ ደራሲ ሆኖ ለመውጣት አንድ ወጣት ደራሲ ምን ምን ነገሮችን በቅድሚያ ሊያሰናዳ ወይም ራሱን ብቁ ሊያደርግ ይገባል ይላሉ። በመጀመሪያ ደረጃ አንባቢ መሆን ያስፈልጋል። መጽሐፍት ምን እንደሆኑ ለመረዳት መጽሐፍትን ማንበብ፣ በሰፊው ማንበብ ያስፈልጋል። በተለይ ደራሲ ለመሆን ለሚፈልግ ሰው ሊታለፍ የሚችል ነገር አይደለም እና ዋናው ነገር እሱ ነው። ሁለተኛ ደግሞ ቴክኒክ፣ አጻጻፍ ቴክኒክ ምን እንደሆነ መሰፊ ማንበብ አለባቸው እኔ ስለ ቴክኒክ ምንም ሳላቅ ነው የመጀመሪያ መጽሐፌና ሁለተኛው መጽሐፌ የጻፍኳቸው ስለ ቴክኒክ የአንድ ቀን እንኳን ትሬኒንግ ሳልወስድ እንዲሁ በደመነፍስ ነው የሰራኋቸው በኋላ ግን በተለይም ትንሽ ክሪቲሲዝም ከደረሰኝ በኋላ በአማርኛ የጻፍኩት የመጀመሪያው መጽሐፌ አንዳንድ ክሪቲሲዝም ደርሶብኝ ነበረ አፈርሳታም እንኳን በእንግሊዝኛ የጻፍኩትም አንድ ሱዳናዊ ደራሲ ነው ክሪስትን ክሪስቲዝም ሰጥቶ ነበረ። በእነሱ ላይ ተመስልቼ ነው ምንድን ነው ቴክኒክ የሚሉት ነገር አልኩ እና በሰፍ ማንበብ የጀመርኩት ከዛ በኋላ ነው። ስለ ቴክኒክ አሁን አርባ የሚሆኑ መጽሐፍ አለ እንጂ አሁን ስለ ቴክኒክ ስለ ፊስ ራሱ ፊስ ደግሞ በጣም በጣም አስፈላጊ ነገር ነው። ለአንድ ሀገር ስነ ጽሑፍ እድገት ፊስ የሚታለፍ ነገር አይደለም። በአግባቡ ነው ግን መደረግ ያለበት የሀገር ሂስ። ሲባል ነቀፌታ የሚመስላቸው ሰዎች አሉ። አይደለም፣ ትንተና ነው ሂስ ማለት ትንተና ነው። ትንተና አድርጎ ብያኔ መስጠት ነው። በዚህ ደግሞ ከፍተኛ እውቀት የሚያስፈልገው ነገር ነው እና ከአደራሲያን ስለ ቴክኒክ፣ ስለ አጻጻፍ ቴክኒክ ማወቅ አለባቸው። ቋንቋ ደግሞ የሚጽፉበትን ቋንቋ ጥርት አድርገው ማወቅ አለባቸው። የሚተረጉሙ ሁለቱንም ተቀባዩን ቋንቋ እና አቀባዩን ቋንቋ በጥልቀት ማወቅ አለባቸው። ቋንቋዎቹን ማወቅ ብቻ ሳይሆን የሁለቱንም ደግሞ ባህል ማወቅ አለባቸው። አለዛ ከትንስተ ሊወድቁ ይችላሉ። የሚተረጎሙ ከሆነ ሁለቱን ባህሎች ሳያውቁ ዝም ብሎ መተርጎም የስብቃስ እና ደግሞ ትርጉም በተለይ ትርጉም ላይ ያሉት ቃል ትርጉም ብቻ አይደለም፣ መንፈሱን ነው መተርጎም ያለባቸው። ደራሲው ኦሪጂናል ደራሲው ምንድን ነው ለማስተላለፍ የፈለገው መልእክት ምንድን ነው? በምን አይነት ስታይል ነው የጻፈው? ይህንንስ እንዴት አድርጌ ሳላዛባ፣ እንዴት አድርጌ ነው የምተረጉመው ብለው ራሳቸውን መጠየቅ አለባቸው። ባጭሩ ይህንን ምክር ነው እንግዲህ ላስተላልፍ የሚችለው ይህንን ነው። መልካም ደራሲና ተርጓሚ ሳህለ ስላሴ ብርሃነ ማርያም ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።